በተያዘው አዲሱ ሶስተኛው የሥራ ዘመን የሕዝብ ተወካዮች ምክር ቤት ተግባሩን ጀምሯል። የምክር ቤቱ አፈ ጉባኤ አባዱላ ገመዳ ከሦስት ቀናት በፊት የሥራ መልቀቂያ ለጠቅላይ ሚኒስትሩ አስገብተዋል ስለተባለው ይህንን ራሳቸው ያረጋገጡ ቢሆንም ገና ፈቃዱን እየተጠባበቁ መሆኑ በይፋ ተገልጿል። ሆኖም የሕዝብ ተወካዮቹ ምክር ቤት የዓመቱን የሥራ ዘመን እንደጀመረ የማስተዋወቁን ንግግር አቶ አባዱላ ገመዳ እንዳሰሙ የተጠቃለለውን የዓመቱን የሥራ ዝርዝርና የዘንድሮውን የሥራ ዕቅድ የኢትዮጵያ ፌዴራላዊ ዲሞክራሲያዊ ሪፐብሊክ ፕሬዚዳንት አቶ ሙላቱ ተሾመ ከመድረክ አሰምተዋል። በተለይም በዚሁ ዓመት የተከሰተው ድርቅ ለኢኮኖሚ ወደ 37 በመቶ ድርሻ የሚያበረክተውን የግብርና ዘርፍ ተጨማሪ ሴት በቅድ ከተያዘው የስምንት ነጥብ ሁለት እድገት ምጣኔ በማለስ የሁለት ነጥብ ሶስት በመቶ እድገትን ቢያደርግም የሌሎች ዘርፎች ማለትም የማኑፋክቸሪንግ ኢንዱስትሪ ዘርፍ ከነባር ኢንዱስትሪዎች የማምረት አቅም መሻሻል፣ እንዲሁም ወደ ማምረት የተሻገሩ አዳዲስ ኢንዱስትሪ ኢንቨስትመንቶች በመኖራቸው ምክንያት እጅግ ፈጣን እድገት ማለትም የ18.4 እድገት ማስመዝገብ ተችሏል። የሁለት ሺህ ዘጠኝ ዓ ም የኢኮኖሚ እድገት መረጃ በቅርቡ የታወቀ በመሆኑ ኢኮኖሚያችን በዓመቱ በአማካይ የ10.9 በመቶ የእድገት ማሳየቱን ያመላክታል። ለዘንድሮ ዓመት የሥራ እንቅስቃሴዎች የሚዲያውን ቅርጽ በመለከት ጭምር እቅዶች ምን ይዘት እንዳላቸው ዘርዝረዋል። በሁለት ሺህ አስር ዓ የተጀመረውን የገጠር ተደራሽነት መንገድ ስራም ወደ ሰማንያ አምስት በመቶ ለማድረስና በሚቀጥሉት ሁለት ዓመታት ሁሉንም ቀበሌዎች ለማዳረስ የሚሰራ ይሆናል። ዋና ዋና መንገዶችን ማጠናከርና ደረጃ ማሻሻል፣ አገናኝ መንገዶችን ግንባታና ደረጃ ማሻሻል ስራ እቅዱ ወደ ስምንት በመቶ የሚሆኑ መንገዶች አነስተኛ ፈጽም የታየባቸው በመሆኑ ኮንትራቱን አቋርጦ ለሌላ ኮንትራክተር ለመስጠት እየተሰራ ይገኛል። በአጠቃላይ ግን የመንገዶች ፕሮጀክቶች አፈራፀም የሚታይበት ጊዜ በአብዛኛው በታቀደው መሰረት የፕሮጀክት አፈራፀሙ እየተከናወነ ይገኛል። በኢኮኖሚ መዋቅራዊ ሽግግር እጅግ ተፈላጊ እና ወሳኝ መሰረት ልማቶች ውስጥ የለችን ኃይል አቅቦት ዋናውና ወሳኙ እንደሆነ ይታወቃል። በዚህም መሰረት በቅርቡ የተጠናቀቀውን የግቢ ሶስት ኃይል ማመንጫ በሙሉ አቅሙ እንዲሰራ ማድረግ፣ ስልሳ በመቶ የደረሰውን የታላቁ የኢትዮጵያ ሕዳሴ ግድብ ግንባታ ማፋጠን፣ የገናሌ ሶስትን ግድብ አጠናቆ የኃይል ማመንጨት መጀመር እንዲሁም የኮይሻ ግድብ፣ የመልካስ ተርማል ማመንጫ፣ የአለቶ ጆተርማል ማመንጫ፣ የረፒ ባዮማስ ማመንጫ፣ የአይሻ የነፋስን የነፋስ ኃይል ማመንጫ ስራዎች በቅዳቸው መሰረት ሥራቸው እንዲፋጠን በዘንድሮ ዓመት ትኩረት የተሰጣቸው ፕሮጀክቶች ናቸው። የሚዲያ ተቋማትን በሀገራችን የዲሞክራሲ ስራ ግንባታ በኩላቸውን በጎ አስተዋጽኦ እንዲያበረክቱ ተከታታይ ውይይቶችና ሴሚናሮች የተካሄዱ መሆኑን እንደተጠበቀ ሆኖ የተጀመረውን የሚዲያ ሪፎርም ስራ ሁሉም ተሳትፈውበት የተሳካ እንዲሆን በሁለት ሺህ አስር ዓ ም ተጠናክሮ የሚሰራ ይሆናል። በ2009 ዓ.ም መጀመሪያ ጀምሮ የተለያዩ ጥገኛ አስተሳሰቦች የወለዷቸው የጸረ ሰላም ኃይሎችን የጠቀሙበት አለመረጋጋት የተጠቀሙበት አለመረጋጋት በሀገራችን ተፈጥሮ የአስቸኳይ ጊዜ አዋጅ መታጁ ይታወሳል። በአስቸኳይ ጊዜ አዋጁ ወቅት ከህዝባችን ጋር ባደረግናቸው መጠነ ሰፊ ውይይቶችና በተደረሰው መግባባት መሰረት የሀገራችን ሰላምና ፀጥታ ወደ ተረጋጋ ሁኔታ በመመለሱ የአስቸኳይ ጊዜ አዋጁ እንዲነሳ ተደርጓል። ጌታቸው ተድላ ኃይለ ጊዮርጊስ ለዶችቬለ ራዲዮ ከአዲስ አበባ።